ዝግጅታችን ይቀጥላል። አድማጮች ተከታዩ በሰለሞን አባተ እየተዘጋጀ የሚቀርበው የግብርና ፕሮግራም ነው። ዋና ጽሕፈት ቤቱ ባህር ዳር ላይ የሆነው የአማራ ብድርና ቁጠባ ተቋም የገበሬዎችን አቅም ያጎለብታል የሚለውን የገንዘብ ወይም የማይክሮ ፋይናንስ አገልግሎት ይሰጣል። ተቋሙ አነስተኛ ገቢ ላላቸው ገበሬዎችና ለሌሎችም የህብረተሰብ ክፍሎች ብድር፣ ቁጠባ፣ የሐዋላና የጡረታ ክፍያ አገልግሎት ስራዎችን ያከናውናል። ይህ የማይክሮ ፋይናንስ ተቋም በሁሉም የአማራ ወረዳዎች ውስጥ ጽህፈት ቤቶችን ከፍቶ ከተጠቃሚዎች ጋር በቀጥታ እንደሚገናኝ አዲስ አበባ ላይም በቅርቡ ጽህፈት ቤት መክፈቱን የተቋሙ የፋይናንስ እና የሰው ኃይል ዘርፍ ምክትል ስራ አስኪያጅ አቶ ጋሻው ወርቅነ ተናግረዋል። ተቋሙ ከበርካታ የሀገር ውስጥ የግልና የመንግስት የገንዘብ ድርጅቶች እንዲሁም ከዓለም አቀፍ ድጋፍ ሰጪዎች ጋር እንደሚሰራ ነው አቶ ጋሻው የገለጹት። በዚህ ተቋም እንቅስቃሴ ላይ የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ ምክትል ስራ አስኪያጁን አቶ ጋሻውን አነጋግሯቸዋል። ለመሆኑ የተቋሙ ዕድሜ ስንት ይሆን? አቶ ጋሻው ይመልሳሉ። እንግዲህ ተቋሙ ከተቋቋመ ያው አስራ አምስት አመት አካባቢ እያደረገ ነው። ከዛ ጊዜ ጀምሮ የበለጠ ትኩረት ሰጥቶ የሚሰራው ወደ ገጠሩ አካባቢ ነው። እንደሚታወቀው በገጠር አካባቢ የፋይናንስ አቅርቦቱ በጣም ውስን ነው። ገንዘብ የለም። ህብረተሰብ ብድር ሊያገኝ የሚችለው አንዱ ከአራጣ አበዳሪ ተብለው ከሚታሰቡ ከሚጠሩት ወይም ከቤተ ክርስቲያን ወይም ከዘመድ እና ጓደኛ ነው ብድር ሊያገኝ የሚችለው። ብድሩንም ካገኘ በከፍተኛ የወለድ መጠን ነው ሊያገኝ የሚችለው ወይም ደግሞ ከፍተኛ ውጣውረድ እንደሚኖርበት ይታወቃል። ይህን ችግር ለመቅረፍ ተቋማችን ያው በተመሰረተ ጀምሮ በአነስተኛ ገቢ ያላቸውን የህብረተሰብ ክፍሎች በቅርብ በመድረስ ከፍተኛ ገዛና ከፍተኛ አገልግሎት እየሰጠ ያለ ነው የሚሆነው የበለጠ ተጠቃሚዎቻችን ያው የደሀ ደሀ አርሶ አደሮቹ ነው በተለይም ሴቶች ደግሞ ልዩ ትኩረት ተሰጥቷቸው በስራ በምንሰጣቸው አገልግሎቶች ተጠቃሚ ለማድረግ ጥረት እያደረግን ያለ ነው። ምን ያህል ገበሬዎች እስካሁን ድረስ ታቅፈዋል? በእናንተ ተቋም በአማራ ክልል ውስጥ እስካሁን ድረስ ያሉት ተጠቃሚዎቻችን ወደ ሰባት መቶ ሺህ ክሊያንቶች አሉን። በብድር ተጠቃሚዎች የሆኑ ገበሬዎች ወይስ በአጠቃላይ ባላችሁ ስራ ነው? አጠቃላይ ያሉን ተጠቃሚዎች ማለት ነው ከዚህ ውስጥ ከሰማንያ ፐርሰንት ያላነሰው አርሶ አደሮች ናቸው ወይም በገጠር አካባቢ የሚኖሩ የህብረተሰብ ክፍሎች ናቸው ብሎ ማለት ይቻላል። ኦልሬዲ አብዛኛው ተጠቃሚያችን በገጠር አካባቢ ያለው ነው። መዋቅራችንም ሰፊው ያለው በገጠር አካባቢ ነው። ስለዚህ የምንሰጠውም የስራ ዘርፍ ከሰማንያ አራት ከሰማንያ ሶስት ፐርሰንት ያላነሰው ከግብርና ጋር ተያያዥነት ያላቸው ናቸው በአብዛኛው። እንግዲህ ከግማሽ ሚሊዮን በላይ የሚሆነው ገበሬ ነው ማለት ነው በእናንተ ተቋም የታቀፈው ለመሆኑ እንዴት ነው የምትለየዋቸው፣ የምታበድሯቸውን ሰዎች የድሃ ድሃ ስትሉ ምንድን ነው መለኪያውም? እንግዲህ ምንድን ነው እስካሁን ድረስ ያለው የድህነት መለኪያ ብለን የምናስቀምጠው ያው በአካባቢያችን ባሉ መመዘኛዎች ነው ለመለየት የሚሞክረው። አንጻራዊ ልዩነት ይኖራል ከቦታ ቦታ። ለምሳሌ በዚሁ በክልላችን ውስጥ ባሉ የተለያዩ ቦታዎች ራሱ የተለያየ የድህነት መገለጫዎች ሊኖሩ ይችላሉ። በአብዛኛው ግን አርሶ አደር ከሆነ ከአንድ በሬ በታች ወይም አንድ በሬና ከዛ በታች ያላቸው የወር ቀለ- የሶስት ወር ቀለባቸውን መሸፈን የማይችሉ የቤተሰባቸውን አመታዊ ገቢ መሸፈን የማይችሉ ከሆኑ ያው ድሀ በሚል ካታጎሪ ውስጥ ነው የምንመድባቸው። ስለዚህ ከቦታ ቦታ ቢላይም የድህነት መለኪያው ለእኛ መነሻ ግን ድሀዎች የምንላቸው ቅድሚያ የምንሰጣቸው የህብረተሰብ ክፍሎች የብድር ፍላጎት እስካላቸው ጤናማ ሁነው የስራ ፍላጎታቸው እና ከዚህ በፊት የነበራቸው ዲሲፕሊን ጥሩ ከሆነ በአካባቢያቸው በተለይ በስርቆት በማጭበርበር እና በሌሎች መጥፎ ስነ ምግባር የማይታወቁ ከሆኑ በብድሩ ሁሉም ይታቀፋሉ። ትልቁ ነገር የቅድሚያ ጉዳይ ነው። አሁን የምንጀምረው አነስተኛ ገቢ ካላቸው ህብረተሰብ ክፍሎቹ ነው። በዛ አካባቢ ላይ ደግሞ ሌሎች ተጨማሪ በብድር ፍላጎት ያላቸው ህብረተሰብ ክፍሎች የሚወገ እንትን የሚከለሉ ከተበዳሪነት የሚገለሉበት ሁኔታ አይኖርም። ቅድሚያ ግን ከገንዘብ አቅማችንም በተቋሙ አላማ አንጻር ትኩረት የምንሰጠው አነስተኛ ህብረተሰብ ክፍሎችን ነው። አቶ ጋሻው በዚህ በድህነት ወለል ላይና ከዚህ በታች የሚገኝ ምን ያህል የሚሆን ገበሬ አለ በአማራ ክልል ውስጥ በእርስዎ ግምት ወይም እስካሁን ተንቀሳቅሳችሁ ባያችሁት ሁኔታ ባይታቀፍም በእናንተ ጥናታችሁ እንደዚህ የሚያሳየው ነገር? እንግዲህ በአጠቃላይ በሀገርም ደረጃ ቢሆን በክልላችን ደረጃ ያለው የህብረተሰብ በአብዛኛው ያን ያህል ሰፊ የሆነ ሀብት ፈጥሮ ከድህነት ወለል በላይ ሙሉ በሙሉ ይገኛል ብሎ ማሰብ አይቻልም እና ያሉን ተበዳሪዎችም በጣም እነዚህን ክራይቴሪያዎች መሰረት አድርጎ ነው የሚሰራው። ስታስቲካሊ አሁን ያሉት ተበዳሪዎቻችን ወይም ከድህነት በታች የሚገኝ ህብረተሰብ ክፍል ይሄን ያህል ኤግዛክትሊ የሚል ጥናት በጀበ አይኖረኝም። አብዛኛው ግን በዚሁ ውስጥ የሚገኝ ህብረተሰብ ክፍል ነው ብሎ ማሰብ ይቻላል። ምክንያቱም አሁን በቅርብ ጊዜ በተደረጉ የእንቅስቃሴዎች ነው የተሻለ ለውጥና ልማት እየመጣ ያለው እንጂ አብዛኛው የህብረተሰብ ክፍል ከድህነት ወለል በታች ያለበት ሁኔታ ነበረ ማለት ይቻላል። እነዚህ በስርቆት እና በመጥፎ ስነ ምግባር ያሏቸው ብዙ ጊዜ የድህነት መዘዞች እንደሆኑ ይታወቃሉ። እነዚህ እና በአብዛኛው ማለት ነው የድህነት መገለጫ ናቸው። ሰዎች በስርቆት የሚሆን በሌላ ምክንያት ከመንገድ ከወጡ በኋላ ተመልሰው ወደ ህብረተሰቡ ውስጥ ተቀላቅለው መልካም ስነ ምግባር አዳብረው ጥሩ አምራቾች መሆን ቢፈልጉ ከእናንተ አያገኙም ማለት ነው ድጋፍ። እንግዲህ ምንድን ነው የምናደርገው? እኛ አሁን ሙሉ የብድር ስርዓታችን የሚያተኩረው በቡድን ዋስትና አሰራር ላይ ነው። ቡድን ዋስትና ማለት አካባቢው ያለው ህብረተሰብ ራሱን ነው በቡድን የሚያደራጀው። ለምሳሌ ከአምስት እስከ ሰባት የሚሆኑ አርሶ አደሮች ወይም የአካባቢው ነዋሪዎች በጋራ አንድ ቡድን ይመሰርታሉ። እነዚህ የቡድን አባሎች እርስ በርሳቸው የሚተባመኑ፣ የሚተዋወቁ ወይም ደግሞ ችግር ቢኖር አንዱ ለአንዱ ዋስትና ሊወስድለት የሚችልበት ሁኔታ እንዳለ በማመን ነው መጀመሪያ የሚደራጁት። እዛ ውስጥ እኛ ጣልቃ የምንገባበት ሁኔታ የለም። ትልቁ ነገር አምስቱ ሰዎች ወይም ከሰባቱ ሰዎች ከአምስት እስከ ሰባት ናቸው አንድ ቡድን የሚባሉት እኔ ከሌም ባስገባው ይህ አይነት ችግር ይደርስብኛል ወይም ደግሞ ቀጣይ የሚኖረኝን የብድር እድል ሊዘጋብኝ ይችላል ብሎ ካሰበ ያንን ሰውዬ የሚያስወግደውም ሆነ ወደ ቡድኑ የሚያካትተው ራሱ ነው፣ እኛ አይደለንም። ትልቁ ነገር የምናስተምራቸው ምንድን ነው? ለወሰዱት ብድር ያንዳንዱ ተጠቃሚ ኃላፊነት እንደሚኖርባቸው፣ አንዱ ለአንዱ ዋስትና ሊወስድ እንደሚችል እናስተምራቸዋለን። ለምሳሌ እነዚህ ቅድም ያልናቸው ስነ ምግባር ያላቸው ሰዎች አሁንም ከዛ ችግራቸው ካልወጡ ለምሳሌ የመስረቅ የመግደል፣ የመፍታት፣ የማግባት እንዲህ አይነት ነገሮች በአካባቢው ባህል ጥሩ ነው የማይባል ስነ ምግባር ያላቸው ከሆነ ይሄ ሰው ገንዘቡን ቢያገኘው ነገ ከነገ በኋላ ከአካባቢው ለቆ ሊሄድብን ይችላል። ሊሰራበት አይችልም። አምራች አይደለም። ስነ ምግባሩ ቅድም እንዳልኩት ጥሩ አይደለም። የማምረት ባህሉ ችግር ያለበት ነው ካሉ አያስገቡትም። ግን ለውጥ ካመጣና ከችግሩ ከተማረ እዛ አካባቢ ያሉ ህብረተሰብ ክፍሎች ይህንን ማረጋገጥ ከቻሉ፣ እኛ የብድር ተጠቃሚ ቢሆን እንዲያውም ትልቅ ለውጥ ሊያመጣና ለአካባቢውም የተሻለ አሪያ ሊሆን የሚችል ሰው ስለሆነ በቅርብ ክትትል ብድሩን እንሰጣለን። ትልቁ ነገር ግን እነሱ መፍቀድ ያለባቸው እኛ አስገድደን የቡድን አባል ይሁን ብለን ልንል የምንችልበት አጋጣሚ የለም ነው እንጂ ካስገቡትና በጋራ ከተደራጁ ብድሩ የሚሰጠው በተናጠል ነው። ግን በየጊዜው ውይይት ያደርጋሉ፣ ትምህርት ይሰጣሉ። ስለ ቁጠባም ስለ ብድርም የእኛ ሰራተኞች በቅርብ እያገኙ ያወያዩቸዋል። ያ ደግሞ መልካም አጋጣሚ በመፍጠር ኑሮውንም ለመቀየር ጥሩ አጋጣሚ ይሆናል ብዬ አስባለሁ። አቶ ጋሻው ለመሆኑ ከእናንተ ተጠቃሚዎች፣ በተለይ ደግሞ ከገጠር ተጠቃሚዎቻችሁ ምን ያህል ስንት እጁ የሚሆነው ነው ሴት በቀጥታ ከእናንተ ጋር ግንኙነት ያለው? አሁን ባለን ስታስቲክስ ወደ ስልሳ አራት ፐርሰንት አካባቢ የሴቶች ቁጥር እየደረሰ ነው ያለው። ምክንያቱም ሴቶችን በልዩ ሁኔታ ትኩረት የምንሰጥባቸው የራሳቸው ምክንያቶች አሉ፣ በተለይ በገጠሩ አካባቢ። እሺ ዘርዝሩ። እኛ በባህል ተጽዕኖ ሴቶች ከጓዳ የሚወጡበት ሁኔታ ስላልነበረ፣ ሁለተኛ በንብረት ባለቤትነት ዙሪያ ላይ የራሳቸው ችግሮች የነበሩበት ነው፣ ከባህልም ተጽዕኖ አንጻር። አሁን ግን ሴቶች የብድሩ ተጠቃሚ መሆን አለባቸው ብለን ስናስተምራቸው እና ሴቶችን ቅድሚያ ስንሰጥ ባልየው በራሱ ሚስቱን ይዞ መጥቶ በጋራ ቁጭ ብሎ የሚማርበት ሁኔታ ተፈጠረ። ዲስከስ ያደርጋሉ በወሰዱት ብድር ላይ። ለምንድን ነው የምንወስድ ይህን ብድር? ምን ልንጠቀምበት እንችላለን? ምን ያህል ገንዘብ ልንወስድ እንችላለን? በምን ያህል ጊዜ ልንመልሰው እንችላለን? በሚል የጋራ የውይይት መድረክ ይፈጥራሉ። ይሄ ደግሞ በቤተሰባዊ አስተዳደራቸው ዙሪያ ላይ ከፍተኛ ለውጥ እያመጣልን ያለ ሁኔታ ስለሆነ ነው። ሁለተኛው ሴቶች በባህሪያቸው በገንዘብ አያያዝና አስተዳደር ዙሪያ ላይ የተሻለ አጠቃቀም ነው ያላቸው፣ የተሻለ ውጤት ነው የሚያመጡት የሚያሳዩትም። ለምሳሌ ወንዱ ብድር ከወሰደ በኋላ በተለያየ ምክንያት በአካባቢው በሚገኙ አንዳንድ ቤቶች የተወሰነች ነገርም ቆነጣጥሮ ሊያጠፋላት ይችላል። ሴቶች ተበዳሪዎች ግን በማንኛውም መንገድ ያገኙትን ብድር ለዛ ለወሰዱት የስራ ዘርፍ ያውላሉ። ከዛ በኋላ ያገኙትንም ውጤት ተጠቃሚ አድርገው በወቅቱ የብድር መመለስም ባህላቸው በጣም የጠመነከር እና የተሻለ ስለሆነ ለስራችንም ሕልውና በማሰብ ሁለተኛ የባህሉንም ተጽዕኖ ለመስበር ቅድሚያ ለሴቶች በመስጠታችን በየጊዜው ከፍተኛ ለውጥ እያመጣን ነው። በአሁኑ ሰዓት ወደ ስልሳ አራት ፐርሰንት ደርሷል። ከዚህ በፊት በጣም ከፍተኛ ቻለንጅ ነበረብን። ኢቭን ከሰላሳ አርባ ፐርሰንት ለመድረስ በጣም ከፍተኛ ችግር ነበረ። አሁን ግን በየጊዜው ቅድሚያ የሰራተኞቻችንም ሴቶችን መጀመሪያውኑ ተበዳሪ ነው ማድረግ ያለብን የሚል እንደ አንድ መመዘኛ አድርገነዋል። የራሱ ለስራ አፈጻጸማችን ሴቶች የተሻለ ሴቶች ቁጥር ያለው ሰራተኛ የተሻለ ቫሉ የሚያገኝባቸው ሁኔታዎች ስላሉ ማለት ነው። ስለዚህ ሴቶችን በተለያየ መንገድ ተጠቃሚ በማድረጋችን እኛም ተጠቃሚ ሆነናል። የብድር ህሉናችንም በተሻለ መንገድ ጊዜ ወደ ጊዜ ያው የተሻሻለ ወሬ የተጠበቀ ያለበት ሁኔታ ነው ያለው ብለን ነው የምናስበው። ለመሆኑ የክትትልና ግምገማ ስርዓት አላችሁ? የምንሰጠው ያው የፋይናንስ አገልግሎት ነው። እነዚህን የምንሰጣቸውን አገልግሎቶች እሺ፣ እንግዲ አንድ ላይ ደርበው እንዲመልሱልኝ። የቴክኒክ ድጋፍ ትሰጣላችሁ ወይ? ወደ እሱ ልመጣ ነው። ለምሳሌ መጀመሪያ ብድሩን ከመስጠታችን በፊት እነዚህ ሰዎች ከዚህ በፊት የነበራቸው የብድር አጠቃቀም ባህል ምን ይመስል ነበረ፣ የገንዘብ አጠቃቀማቸው ምን ይመስል ነበረ የሚለውን ነገር በተገቢው መንገድ ከአምስት እስከ ሰባት ቀን የሚወስድ ስልጠና እንሰጣለን ለእያንዳንዱ ተበዳሪዎቻችን በየቀበሌው ውስጥ በመግባት ማለት ነው። የምንሰጠውን ስልጠና መሰረት አድርገን በየሰብራንቾቻችን የሚመደቡ ሰራተኞቻችን ተከታታይ የሆነ ክትትል ይኖራቸዋል። ለምሳሌ በየ አስራ አምስት ቀኑ በወሰደው ብድር ምን ስራ ላይ ዋለ፣ ምን ችግር አጋጠመው፣ ማን ገዛ፣ ማን አልገዛም፣ ለምን አልገዛም የሚለውን ነገር ያረጋግጣሉ፣ መረጃ ይይዛሉ። ከዛ በኋላ በወር አንድ ጊዜ ደግሞ ሴንተር ሚቲንግ የሚባል አለ። ሴንተር ሚቲንግ ማለት ከአስር እስከ አስራ አምስት የሚደርሱ ቡድኖች የሚመሰርቱት አንድ ሴንተር ይባላል። ከአምስት እስከ ሰባት አንድ ቡድን ነው። ከአስር እስከ አስራ አምስት የሚደርሱ ቡድኖች ደግሞ ሴንተር ይመሰርታሉ። እነዚህን ሴንተሮች በጋራ በማግኘት ያ የክሬዲት ኦፊሰር ወይም ደግሞ የብድርና ቁጠባ ሰራተኛችን እያንዳንዱን ቡድን የነበረውን ተሞክሮ በዛው በማዕከላቸው ውስጥ ውይይት ያደርጋል። ወራዊ የሆነ ቁጠባም ፕሮግራም አላቸው። ደብተር አለው እያንዳንዱ ተበዳሪ። በዛ መሰረት ቁጠባ እንዲያስቀምጡ ይደረጋል። ብድር የሚከፍሉበት ጊዜ ደግሞ ያው በየወሩ ከሆነ በየወሩ ቢሮ እየመጡ ብድራቸውን የሚከፍሉበት ሁኔታ አለ። በአመት አንድ ጊዜ ከሆነ ግን በየወሩ ሴንተር ሚቲንጋቸው ላይ ቁጠባ ብቻ እየሰበሰቡ አመቱን ያህል ይቆያሉ። ከብድርና ቁጠባ ሰራተኛችን ጋር ያላቸው አታችመንት በጣም የጠነከረ ነው። ያንን ማድረግ ካልቻን የሰጠነው ብድር ስለመመለሱ ዋስትና አይኖረን። ስለዚህ ይሄ በብድርና ቁጠባ ሰራተኞች ይረጋገጣል። ይሄ ስራ በተገቢው መንገድ ለመከናወኑ ኦዲተሮች አሉ ወይ? የአካባቢው ይህን ስራ የሚያረጋግጡ ኦዲተሮች ደግሞ በተጠና ቦታ በመሄድ ወይም ደግሞ ድንገተኛ በሆነ አግባብ በመግባት ያንዳንዱን ስራ በ ተቋሙ አሰራር መሰረት መከናወኑን ያረጋግጣሉ። ችግር ካለ ያንን ችግሩ ከመፈጠሩ በፊት እስከሳ አድርገው ከሚመለከታቸው ተጠቃሚዎች እና ሰራተኞች ጋር ችግሩን ለመፍታት ጥረት ይደረጋል። ምን ምን ነገር ተሰርቷል እስካሁን ድረስ በአማራ ክልል ውስጥ በእናንተ መስሪያ ቤት ድጋፍ ገበሬው ምን ለውጥ አሳይቷል? በእኛ ከእኛ ስራ ጋር በቀጥታ የሚገናኘው ጉዳይ ላይ ነው እኔ የማተኩረው። ለምሳሌ ስራውን ስንጀምር ከዛሬ አስራ አምስት አመት በፊት በገጠሩ አካባቢ የነበረው የፋይናንስ አቅም ውስን ከመሆኑ ጋር ተያይዞ አርሶአደሩም የእለት እለት ኑሮውን ለመቀየር በጣም ከፍተኛ ችግር ውስጥ ነበረ። ከግብአት አቅርቦቱ ጋር ተያይዞ ያሉ ችግሮች አሉ። ቅድም እንደተባለው ለተለያዩ ራሱ ለሚፈልጋቸው የተለያዩ የስራ ዘርፎች ተጨማሪ የስራ ዘርፎችን እንጌጅ ለመሆን ከፍተኛ ችግር ነበረበት። አሁን እኛ ከገባን ጊዜ በኋላ ብዙ ተጠቃሚዎቻችን የሚያረጋግጡልን ምንም ነገር የሌለኝ ተጠቃሚ ሁኜ ዛሬ ግን በከፍተኛ ሁኔታ ኑሮ የተቀይሮ በቤቴ ላይ ትልቅ ለውጥ ቤተሰቦችን እያስተማርኩ ሕክምና እንዲከታተሉ እያደረኩ የተሻለ ቤት ሰርቼ የተሻለ ሀብት ፈጥሬ በሚል የአንዳንዱን ነገር እንግዲህ በማቴሪያል ነው የሚያስቀምጡት። ብዙውን ጊዜ ይህን ያህል በሬ ገዝቼ ቆርቆሮ ቤት ሰርቼ በቁጠባ ደግሞ ይህን ያህል ገንዘብ አስቀምጫለሁ የሚሉት ነገር አለ። በቁጠባ መውረድ ደንበኞቻችን ናቸው። ከዛም አልፈው እስከ ተሸላሚ አርሶ አደር የደረሱ ተጠቃሚዎች አሉ። እና አሁን ከተራ ተበዳሪነት ሀምሳ ብር መቶ ብር ሁለት መቶ ብር ሶስት መቶ ብር ስንጀምር የነበረበት ሰዓት ላይ ተነስተው ዛሬ በከፍተኛ ደረጃ ላይ ከፍተኛ ገንዘብ በማስቀመጥ በክልልም ደረጃ በሀገር አቀፍ ደረጃም እስከ ተሸላሚ የደረሱ አርሶ አደሮች አሉ። እስከ ስንት ብር ተበድራላችሁ ለመሆኑ? ስንጀምር እስከ አምስት ሺህ ብር ነበረ የብድር ጣራችን በቡድን የምንሰጥ ብድር ስለሆነ አሁን ግን በግለሰብ ማለት ጣራው ተነስቷል በግለሰብ ማለት ነው አዎ በግለሰብ በግለሰብ ቡድኑ የምናደራጀው ኦረዲ ቅድም ላልነው ለዋስትናው ጉዳይ ነው የዋስትና እንትኑን ለማረጋገጥ ነው እንጂ ብድሩን የሚወስዱት በተናጠል ነው ብድሩን ግን የምንሰጠው አንድ ጊዜ አምስት ሺህ ብር አይደለም ለአንድ ተበዳሪ መጀመሪያ በአነስተኛ ገንዘብ ጀምረን የገንዘብ አጠቃቀሙን የብድር አመላለሱን፣ የቁጠባ ባህሉን፣ የቡድኑን ጥንካሬ እያረጋገጥ ቀስ በቀስ ነው የገንዘብ መጠኑን የምናሳድግላቸው። ስለዚህ የእኛ ተጠቃሚዎች አብረውን ነው የሚያድጉት። በቃ ባጠቃቀማቸውን እያየን መጀመሪያ አነስተኛ ብድር እንሰጣለን። ስራውንም የገንዘብ አጠቃቀማቸውንም እያሳደጉ የሚሄዱት በሂደት ስለሆነ መጨረሻ ላይ እንደውም የነበረብን ትልቁ ቻሌንጅ ከአምስት ሺህ ብር በላይ ብድር ለምን አይሰጠንም የሚል ከፍተኛ ችግር ነበረ። ምክንያቱም አምስት ዙር ስድስት ዙር ሰባት ዙር ከሰጠናቸው በኋላ ጣራው ላይ ይደርሳሉ። ከዛ በኋላ ግን የብድር ፍላጎታቸው እያደገ ይመጣል። ባንክ ደግሞ እነዚህን አርሶ አደሮች ኦልሬዲ ሊሰጥ የሚችልበት አሰራር አልነበረውም እና ለምንድነው የገንዘብ መጠኑ ማይጨምርልን የሚል ከፍተኛ ችግር ነበር። አሁን ግን እንደየ አቅማቸውና እንደየ ስራ ዘርፋቸው እያረጋገጥ ከፍተኛ ብድር እስከ መስጠት ደርሰናል። እስከ አምስት መቶ ሺህ ብር፣ እስከ ስድስት መቶ ሺህ ብር የሚወስድ አርሶ አደሩ አለ። በተሻለ የስራ እንቅስቃሴ ውስጥ የገቡ ምን ያደርጉበታል? የምሽቱን የግብርና ፕሮግራማችንን ነበር የተከታተላችሁት አድማጮች። ሰለሞን አባተ አዘጋጁ ከአቶ ጋሻው ወርቅነህ ጋር የጀመርነው ውይይት በቀደመው ጥያቄ በሳምንት የሚመለስበት ይሆናል።